spool በሁለት ምድብ የክፍለ ዓለም አሸናፊ ስምንት ቡድኖችን ሩሲያ ውስጥ ያሳተፈው የኮንፌዴሬሽን እግር ኳስ ዋንጫ በጀርመን አሸናፊነት ተጠናቋል። የዓለም ዋንጫ ባለድሏ ጀርመን የኮፓ አሜሪካ አሸናፊዋ ቺሊን በመርታት ነበር የቅድመ ዓለም ዋንጫ መሰናዶ ውድድሩ የኮንፌዴሬሽን ካፕን ያሸነፈችውም። የኢትዮጵያ ታዳጊ አትሌቲክስ ቡድን አልጀሪያ ውስጥ በተደረገ ፉክክር 38 ሜዳሊያ በመሰብሰብ ከተወዳዳሪዎቹ በአጠቃላይ ልቆ በአንደኛነት አጠናቋል። የለንደኑ የዓለም አትሌቶች አሸናፊዎች ውድድ የውድድር ምርጫ መስፈርት ግልጽ አይደለም ሲሉ ኢትዮጵያውያን አትሌቶች ቅሬታ አሰምቷል። በመካከለኛ ክብደት ሚዛን የቡጤ ፍልሚያ የስምንት ጊዜያት ባለድሉ ማኒ ፓስኪያው ብዙም በማይታወቅ ቡጤኛ ሽንፈት ቀምሷል። የዳኞች ውሳኔ ብዙዎችን አበሳጭቷል። አብራችሁን ቆዩ። እግር ኳስ ሩሲያ ውስጥ ለሁለት ሳምንታት የዘለቀው የኮንፌዴሬሽን ዋንጫ እግር ኳስ ፍልሚያ በጀርመን አሸናፊነት ትናንት ተጠናቋል። ጀርመን ለዋንጫ የደረሰችው በግማሽ ፍጻሜው ሜክሲኮን አራት ለአንድ በሆነ ሰፊ ውጤት ድል አድርጋ ነው። በአንጻሩ ለፍጻሜው ደርሳ የነበረችው ቺሌ ደግሞ ከፖርቹጋል ጋር በመደበኛ የጨዋታ ክፍለ ጊዜ ያለምንም ግብ በመለያይቷ በተሰጠው የፍጹም ቅጣት መለያ ምት ሶስት ለዜሮ በማሸነፍ ነበር ለፍጻሜ የደረሰችውም። በፍጻሜው ግጥሚያም ጀርመን በአንድ ብቸኛ ግብ ቺሊን ረታ ለድል ክልል በክታለች። የ57 ዓመቱ የጀርመን ብሔራዊ የእግር ኳስ ቡድን አሰልጣኝ ዮይም ሎይቭ በወጣት ቡድኑ ድል መደሰታቸውን ገልጧል። በወጣቶቹ በጣም ተደስቻለሁ። እኔም በበኩሌ የምፈልገውን ስላሳካን እጅግ ሲበዛ ኩራት ተሰምቶኛል። ስኬታችን በብርቱ ወኔ የታጀበ ነበር። ወጣቶቹ በቡንደስሊጋው የውድድር ዘመን ራሱ ብዙ ተጨናንቀዋል፣ ሲበዛም ማስነዋል። ታዲያ ያን ሁሉ አልፈን ነው ለዚህ የደረስ ነው እንደሚመስለኝ በስተመጨረሻም ያለ አንዳች ሽንፈት ይገባን የነበረውን የኮንፌዴሬሽን ዋንጫ አሸንፈናል። ጀርመን የትናንቱን የኮንፌዴሬሽን ዋንጫ ከማሸነፏ ሁለት ቀን ቀደም ብሎ ደግሞ እድሜያቸው ከ21 ዓመት በታች የሆኑ ተጫዋቾች የሚወዳደሩበትን የአውሮፓ እግር ኳስ ዋንጫ በእጇ አስገብታለች ቡድኑ ዋንጫውን ሊወስድ ይችላል ተብሎ ከፍተኛ ግምት የተሰጠው የስፔን ዋንጫውን በተመሳሳይ አንድ ለዜሮ ውጤት አስደንግጦ ነበር ያሸነፈው ትናንት ዋንጫውን ያሸነፈው የዋናው ቡድንም የተዋቀረው በወጣቶች በመሆኑ ጀርመን ወጣት የእግር ኳስ ተጫዋቾች ላይ አመርቂ ተግባር ለመፈጸሙ ማረጋገጫ ሆኗል። የጀርመን ብሔራዊ የእግር ኳስ ቡድንን ካለፉት 11 ዓመታት አንስቶ በመምራት ላይ የሚገኙት አሰልጣኝ ዩይም ሎይቭ ለሚቀጥለው ዓመት የዓለም ዋንጫ ዋና ተሰላፊዎችን ለመምረጥ እስኪቸገሩ ድረስ ዓለም አቀፍ ልምድ ያካበቱ አርባ ተጫዋቾችን አሰባስቧል። ቺሊን ትናንት ድል ያደረጉት እንደ ጎርጎሮስ አቆጣጠር በ2014 የዓለም ዋንጫን በእጁ ያስገባውን ቡድናቸውን በማሳረፍ በወጣት ተጫዋቾች የተለያዩ ሙከራዎችን በማድረግ ነበር። ወጣት ቡድናቸውም ለድል የበቃው በ28 ዓመቱ ተጫዋች ላርስ ሽቴንድል ብቸኛ ግብ ነበር። እንደሚመስለኝ በሚገርም አይነት ነበር የተፋለም ነው። በእርግጥ ወደ ጨዋታው ስልት ለመግባት የተወሰኑ ችግሮች ነበሩብን። ቺሊዎች ሜዳ ላይ ዳግም ሲበዛ ንቁና ፈጣን ሆነው ነበር። ሲመስለኝ ግን እኛ ባለፉት ሳምንታት ሲበዛ ለፍተናል፣ ብዙም አድርገናል። እናም ድሉ የዚያ ጠንክሮ የመስራታችን ውጤት ነው ባይ ነኝ። ለዚያ ደግሞ እጅግ ደስተኛ ነኝ። einfach riesig. ከሩሲያዋ ሴንት ፔተርስበርግ ከተማ ዋንጫ ይዞ በድል የተመለሰው የጀርመን ብሔራዊ ቡድን ዛሬ አየር ማረፊያ ሲደርስ ከተወሰነ የፎቶግራፍ መርሃ ግብር በስተቀር ሌላ አቀባበል አልተደረገለትም። ተጫዋቾቹ ናሲወር ላይ ዳግም ለሚጀምረው ቡንደስሊጋ ከመመለሳቸው በፊት ለረፍት ወደሚፈልጉበት ስፍራ ተበታትኗል። ከረፍት መልስ ግን ከቡንደስሊጋው ባሻገር በሚቀጥለው ዓመት እዛው ሩሲያ ውስጥ ለሚከናወነው የዓለም ዋንጫ ውድድር ማጣሪያ ሁለት ወሳኝ ጨዋታዎች ይጠብቃቸዋል። ቡድን ለ2018ቱ የዓለም ዋንጫ ተሳታፊ ለመሆን ያስችለው ዘንድም መስከረም ወር ላይ የማጣሪያ ጨዋታዎቹን ከቼክ ሪፐብሊክና ከኖርዌይ ጋር ያከናውናል። ከጀርመንና ቺሊ የፍጻሜ ግጥሚያ ቀደም ብሎ ትናንት ለሶስተኛ ደረጃ በተደረገው ግጥሚያ ደግሞ ፖርቹጋል ሜክሲኮን ሁለት ለአንድ ድል አድርጋለች። የዓለም ዋንጫን ከአንድ ዓመት በኋላ የምታሰናዳው ሩሲያ ለኮንፌዴሬሽን ዋንጫ ጨዋታ ያደረገችው ዝግጅት ተደንቋል። የዓለም የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ ፕሬዚዳንት ፕሬዚዳንት ጂያኒ ኢንፋንቲኖ የሩሲያ መሰናዶን አወድሷል። የሩሲያ ዝግጅትንም ፕሬዝዳንቱ ከብዙ አቅጣጫዎች ሲታይ ታላቅ ስኬት ነው ብሏል። ከእግር ኳስ ዜና ሳንወጣ ለአፍሪቃ ቡድኖች አሸናፊዎች አሸናፊ ግጥሚያ ከደቡብ አፍሪቃው ማሜሎዲ ሰንዳውንስ ጋር በደጋፊዎቹ ፊት የተጫወተው ቅዱስ ጊዮርጊስ አንድ ለዜሮ ተሸንፎ ከውድድሩ ተሰናብቷል ማሜሎዲ ሰንዳውንስ ና የቱኒዚያዎቹ ኤስፔራንስ እንዲሁም ኢቶይል ሳህል ወደ ሩብ ፍጻሜ ያለፉ ቀዳሚ ቡድኖች ሆኗል በቀዳሚው ጨዋታ አዲስ አበባ ስታዲየም በ ሰላሳ ሺህ ተመልካቾች የም ብሎ ሞልቶ ነበር። ቅዱስ ጊዮርጊስ ጨዋታውን በግብ ለመምራት የሚያስችለውን ታላቅ አጋጣሚ ማምክኗል። የሰንዳውንሱ ተከላካይ አኔሌ ንግ ኮንካ ፍጹም ቅጣት ምት ክልል ውስጥ ኳሷን በእጁ በመንካቱ የተሰጠውን የፍጹም ቅጣት ምት ሳላዲን ሳይድ በግብ ጠባቂው ቀኝ በኩል ቢመታም ግብ ጠባቂው ዴኒስ ኦኒያንጎ ተወርውሮ በማጨናገፍ ግብ ከመሆን አድኗታል። athletics አልጄሪያ ውስጥ በተከናወነው 13ኛው የአፍሪቃ ወጣቶች አትሌቲክስ ስፖርት ፉክክር ኢትዮጵያ በርካታ ሜዳሊያ በመሰብሰብ አንደኛ በመሆን አጠናቃለች። እድሜያቸው ከ20 ዓመት በታች የሆኑ አትሌቶችን ባሳተፈው ውድድር ኢትዮጵያ 38 ሜዳሊያዎችን ያገኘች ሲሆን 13ቱ ወርቅ ነው፣ ቀሪው 13 ብር፣ እንዲሁም 12ቱ ደግሞ የነሐስ ሜዳሊያ። ሁለተኛ ወጣው የደቡብ አፍሪቃ ቡድን በአጠቃላይ 17 ሜዳሊያዎችን ማግኘት ችሏል። ኬንያን በጥፍ ሜዳሊያ በልጣ ሶስተኛ ወጣቸው አዘጋ ጆ አልጄሪያ ሃያ ሜዳሊያዎችን መሰብሰብ ችላለች። የኢትዮጵያ ወጣት አትሌቶች እጅግ አመርቂ ድል በማስመዝገባቸው ያስደሰተውን ያህል በለንደኑ የዓለም አትሌቶች አሸናፊዎች ውድድር ተሳታፊዎች ምርጫ መስፈርት ግልጽ አይደለም ሲሉ አትሌቶች ቅሬታ እያሰሙ ነው። ለለንደኑ ውድድር ሚኒማ ያሟሉ አትሌቶች ቢኖሩም አትሌቲክስ ፌዴሬሽኑ የምርጫ መስፈርቶቹ ግልጽ ባለመሆናቸው፣ እንዲሁም ስም ያላቸው አትሌቶችን ለማካተት ፌዴሬሽኑም አንዳንድ አሰልጣኞችም ጥረት እያደረጉ በመሆናቸው ነገሩ ግራ ጋብቶናል ሲሉ አትሌቶቹ ቅሬታ አሰምቷል። የቅዳሜው የፓሪስ ዳያመንድ ሊግ የሚኒማ ማሟያ የመጨረሻ ውድድር እንደነበር ቢጠቀስም እስካሁን ድረስ ለለንደኑ የዓለም አሸናፊዎች ፉክክር ተሰላፊ አትሌቶች የመጨረሻ ስም ዝርዝር በኢትዮጵያ አትሌቲክስ ፌዴሬሽን በኩል ይፋ አልተደረገም። ምርጫው እንደተጠናቀቀና ይፋ እንደተደረገ የባለሙያ አስተያየት ለማሰማት እንሞክራለን። በሌላ የስፖርት ዜና የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ 34ተኛው ዓመታዊ የስፖርትና የባህል ዝግጅት በዩናይትድ ስቴትስ ሲያትል ከተማ ውስጥ ትናንት ተከፍቷል። ፌስቲቫሉ እስከ ፊታችን ቅዳሜ ድረስ እንደሚዘልቅም የፌስቲቫሉ ድረገጽ ላይ ሰፍሯል። ቡጢ በመካከለኛ ከባድ ሚዛን የቡጢ ፍልሚያ የዓለማችን የስምንት ጊዜያት የቀበቶ ባለድል ነው፣ የ38 ዓመቱ ቡጤኛ ማኒ ፓስኪያው በ29 ዓመቱ የቀድሞ የሁለተኛ ደረጃ መምህር ግን ድል ተነስቷል። ማኒ ፓስኪያው ብሪዝባን አውስትራሊያ ውስጥ የተሸነፈው በማያሻማ መልኩ ዳኞች በሰጡት ነጥብ ነው። የማኒ አሰልጣኝ የቀድሞ የከባድ ሚዛን ተፋላሚው ጀስቲን ፎርቹን ደጋፊዎች፣ እንዲሁም በከባድ ሚዛን ዝነኛ ቡጤኛው ሌኖክስ ሉዊስ እና የዩናይትድ ስቴትስ የቀድሞ የቅርጫት ኳስ ተጫዋች ኮቤ ብሪያንት የዳኞቹን ውሳኔ አጥብቀው ተችቷል። የፊልም ተዋናያኑ ሳሙኤል ኤል ጃክሰንም የማኒ ፓስኪያው መሸነፍን ማመን እንዳልቻለ ተናግሯል። ማኒ ፓስኪያው የተሸነፈው በአውስትራሊያዊው መምህርና ብዙም በማይታወቀው ቡጥኛ ጄፍ ሆርን ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመድማል። ማንተጋፍቶት ስለሽነኝ። አስተያየትና ጥቆማቸ አይለየን። መልካም ጊዜ። ጤና ይስጥልኝ።